ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አውሮፓ ለመድረስ አፍሪካን በሰሜን በኩል አቆራርጠው የሊቢያ የባሕር ዳርቻ የሚደርሱ ፍልሰተኞች የመጨረሻውን የሞት ሽረት ጉዞ የሚያደርጉት በሚያዝያና ግንቦት ወር ውስጥ መሆኑን ያውቃሉ። በዛሬው ምሽት ፕሮግራማችን በጉዞው ያለፉና እየተጠባበቁ ያሉ ወጣቶችን አነጋግረናል። እርጉዞች ነበሩ ሕፃኖች የአንድ አመት የሚሆኑ የስድስት ወር የሚሆኑ አሉ። በአይኔ ያየሁት እርጉዝ ሲገደል አይቻሉ። እርጉዝ ሲገደል አይቻሉ። የዘጠኝ ወር ጉዝኛ ነው። እንዴት ደፍረሽ ወጣሽ ወደ መርከቡ? ማለት ባህሬኔ ወስኝ ወጣት ባህር ላይ ብሞት ይሻላል ብዬ ነው። ሴቶች ይደፈራሉ። ሴቶች ግን በጣም ስቃይ የሚታይባቸው ወንዶች ናቸው። ይገረፋሉ። እኔ እንጃ በጣም እንድበቃ ሀገር እንደሌላቸው ነገር ሆኖ ነው የሚገረፉት ማለት ነው። ዘገባው ከዜና በኋላ ይቀርባል። አድማጮች ተጠባበቁ። ጤና ስትልን እንደምን አምሽታችኋል። ዛሬ ቅዳሜ ሚያዝያ 21 ቀን 2009 ዓ ም ምሽት ነው። አስተናጋጅ ሰለሞን ክፍሌ ይሆናለሁ። ፕሮግራሙን ንጉሡ ታምረ ይመራል። እንደ ተለመደው በዓለም ዜናዎች ይሆናል ዝግጅታችን የሚጀምረው ቀሪውን ጊዜ ደሳሌ መኮንን ሙዚቃ ቃና ይረከብና ሲያዝናናን እናመሻለን። አሁን በቅድሚያ የዕለቱን ዜናዎች እናስማለን። መልካም ምሽት እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፈሳየ ነኝ። ፕሬዚደንት ትራምፕ ሰሜን ኮሪያ ስላካሄደችው ሌላ የሚሳይል ሙከራ እንደተነገራቸው የዋይት ሀውስ ቤተ መንግሥት ገልጿል። ሙከራው ብዙም ሳይርቅ በሀገሪቱ ውስጥ በሚገኝ ደሴት ላይ ተሰብሮ እንደከሸፈ ታውቋል። ፕሬዚደንት ዶናልድ ትራምፕ ሰሜን ኮሪያ የተኮሰችው የሚሳኤል ሙከራ ባይሳካም እንኳን በከፍተኛ ደረጃ የሚከበሩትን የቻይና ፕሬዚደንት ፍላጎትን ንቃለች ሲሉ በትዊተር ምላሽ ሰጥተዋል። የደቡብ ኮሪያ የዜና አገልግሎት ዮንሃፕ ሰሜን ኮሪያ በአካባቢው የሰዓት አቆጣጠር ትላንት ማለዳ ላይ ቦሊስቲክ ሚሳይል የተሞከረ ሙከራ ማድረጓን ገልጿል። የዩናይትድ ስቴትስ የፓሲፊክ አዛዥ ዴቪድ ቤንሃም የተተኮሰው ሚሳይል ከሰሜን ኮሪያ ግዛት እንዳልወጣ አረጋግጠዋል። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ዛሬ በግብፅ ስታዲየም ቅዳሴ አድርገዋል። በግብፁ የሁለት ቀናት ጉብኝታቸው ወቅት ነው ቅዳሴውን ያካሄዱት። ከፍተኛ የጸጥታ ጥበቃ የተደረገላቸው ቢሆንም ካይሮ ወደሚገኘው ስታዲየም የሄዱት መስኮቷ በተከፈተ መደበኛ ሰማያዊ ፊያት መኪና እንደሆነ ታውቋል። ስታዲየሙ ውስጥ ደግሞ ክፍት በሆነ የገልፍ ጨዋታ ካርት ላይ ሆነው ነው የተዘዋወሩት። ቅዳሴውን ለመስማት በስታዲየሙ የተሰባሰቡት በብዙ ሺዎች የሚቆጠሩ ሰዎች ቢጫ ፊኛ ይዘው የቫቲካን ባንዴራ አውለብልበዋል። የግብፅ አጠቃላይ ህዝብ ብዛት ዘጠና ሁለት ሚሊዮን ሲሆን አስር ሚሊዮን የሚሆኑት የኮፕቲክ ክርስትና ተከታዮች ናቸው። ይሁንና በመካከለኛው ምስራቅ የክርስቲያኖች ብዛት የተመናመነ ሄዷል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ከቅርብ ጊዜያቱ ወዲህ ብዙ ክርስቲያኖችን ከሶሪያና ከኢራቅ አስወጥቷል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ስልጣን ከያዙ ዛሬ አስር ቀናቸውን ደፍነዋል አንድ መቶ ቀናቸውን ደፍነዋል። የዛሬውን ከፊል ቀን በፖለቲካ በምትስማማቸው ክፍለ ግዛት ፔንሲልቬኒያ ማሳልፋቸው አልቀረም። ዛሬ የተካሄደው እሳቸውን የሚቃወም ህዝባዊ ሰልፍ ለተምሳሌ ትልቅ ቀን ተደርጎ የሚታይ ዕለት ዝቅ እንዲል ለማድረግ ተሞክሯል። ፕሬዚዳንቱ በማዕከላዊ ፔንሲልቬኒያ በሚገኙ የአካፋ ፋብሪካ ላይ ሆነው አስተዳደራቸው የሀገሪቱን የንግድ ስምምነቶችን መልሶ እንዲመለከት የሚያዝ ትዕዛዝ ፈርማሉ። ትዕዛዙ ዩናይትድ ስቴትስ የዓለም የንግድ ድርጅት አባላት ከሆኑት 164 ሀገሮች ጋር ባላት የንግድ ሽርክና በእኩል የታየች መሆኗን ይመረምራል። ከዚያ በኋላ ደግሞ ሃሪስበርግ በሚገኘው የምክር ቤት ህንፃ የደጋፊዎቻቸው ስብሰባ ያደርጋሉ። በዲሞክራቶችና በሌሎች ድርጅቶች ከተቀነባበረው የተቃውሞ ሰልፍ ጋር እንዲጋጠም ነው ዓላማው። በአስር ሺዎች የሚቆጠሩ ለአካባቢ ጥራት ጥበቃ የቆሙ ሰዎች ከአየር ንብረት ለውጥ ጋር የተያያዙ ጉዳዮች ድጋፍ እንዲያገኙ ለማድረግ ዛሬ በዩናይትድ ስቴትስ መዲና ዋሽንግተን ዲሲ ትልቅ ሰልፍ አድርገዋል። ህዝባዊ የአየር ንብረት ሰልፍ የሚል ስያሜ የተሰጠው የተቃውሞ ሰልፍ ከፕሬዚዳንቱ አንድ መቶ የስልጣን ቀናት ጋር እንዲጋጠም የታቀደ መሆኑን የሰልፉ አዘጋጆች ተናግረዋል። የትራምፕ አስተዳደር ለአካባቢ ጥራት ጉዳይ ደንታ የለውም የሚል እምነት አላቸው። የትራምፕ አስተዳደር ፖሊሲዎች ለአየር ንብረትና ለማህበረሰቦቻችን አደገኛ ናቸው፣ በተለይም እጅግ የሚጎዱት ዝቅተኛ ገቢ ያላቸው እና ጥቁር አሜሪካውያን ናቸው ሲል አምሳ የሚሆኑ ሊበራል ወይም ለቀቅተኛ አመለካከት ያላቸው ቡድኖችን ያቀፈው የህዝባዊ አየር ንቅናቄ የተባለው ስብስብ ባወጣው መግለጫ ጠቁሟል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ምሽቱ ልዩ ቅንብር እናልፋለን። የሜዲትራንያን ባሕር በሚያዝያና ግንቦት ወር ውጭንፍሩ ይቀንስና የተረጋጋ ፀሐያማ ወቅት ይመጣል። አውሮፓ ለመድረስ አፍሪካን በሰሜን በኩል አቆራርጠው የሊቢያ የባሕር ዳርቻ የሚደርሱ ፍልሰተኞች ደግሞ የመጨረሻውን የሞት ሽረት ጉዞ የሚያደርጉት በዚህ ወቅት ነው። የዓለም አቀፉ የተባበሩት መንግሥታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር ባወጣው ወርሃዊ ዘገባ መሠረት የሜዲትራኒያንን ባህር አቋርጠው ወደ ጣሊያን ወደብ የሚደርሱት የስደተኞች ቁጥር ባለፈው ዓመት ብቻ 355728 ደርሷል። ከትላንት በስቲያ በወጣው በዚህ ወር ዘገባ መሠረት ሜዲትራኒያንን አቋርጠው ጣሊያን ወደብ የደረሱት እስከ ትላንት በስቲያ ድረስ 44059 ሰዎች ናቸው። 1092ቱ ሜዲትራኒያን ባሕርን ሲያቋርጡ ሕይወታቸው አልፏል። በዚሁ የዩኤንኤችሲአር ዘገባ መሠረት ከአፍሪካ ሀገሮች በስደተኛ ቁጥር ብዛት ናይጄሪያ አንደኛ ሆና ስትመዘገብ በሁለተኝነት ደረጃ ያለችው ኤርትራ ናት። መስታወት አራጋው በሜዲትራኒያን ባህር አቋርጠው ጣሊያን የሚገኙ ሁለት ኤርትራውያንና ሦስት ኢትዮጵያውያንን አነጋግራ ተከታዩን ዘግባለች። ሩቅ ማዶ ከሱዳን ሊቢያ ከሊቢያ የሜዲትራንያንን ባህር አቋርጣ ጣሊያን ቦሎኛ አቅራቢያ ከሚገኘው ዶርሚቶሪዮ የሚባል ቦታ ነው አሁን የምትገኘው። ይህች የ25 ዓመት ወጣት ይህንን አስቸጋሪ ጉዞ ተጋፍጣ ጣሊያን እስክትገባ ነፍሰ ጡር ነበረች። ድርስ የዘጠኝ ወር ነፍሰ ጡር ምጥ ዛሬ ይሁን ነገ እየተባለ በሚጠበቅበት ቀናት የሰው ልጅ እንደ እቃ በሚጫንባትና ከታሰበበት ማድረሷ ከማታስተማምን አነስተኛ ጀልባ ላይ ግዙፉን ባህር ለማቋረጥ ነው በድፍረት የወጣቸው። ስሟን እንድንገልጽ አልፈለገችም። ከኢትዮጵያ ውጭ ለመሰደድ ያበቃሽ ምንድን ነው? ከኢትዮጵያ የሰድርኩት በጣም ትንሽኝ ነው። እኔ ከሀገር የወጣሁት እዚህ እኔ እስካሁን ዓመት ሁለት አመት ድረስ እኔ ቤተሰቦቼ የት እንዳሉ አላውቅም። ተለይቻለሁ። የወጣሁት ፖለቲካ ምክንያት ነው ሁለት ፓርቲ ነበር። እኔ የገደብኩት ፓርቲ ወደቀ። ያ ፓርቲ ሲወድቅ በጣም በጣም ብዙ ችግር አለፈብኝ። ያንን ተቋቁሜ ያው ደርሻለሁ፣ እግዚአብሔር ይመስገን። ወዲህ ጣሊያን የገባሁት መስከረም ላይ ነው የገባሁት። የስንት ወር እርጉዝ ነበርሽ ጀልባ ላይ ስትወጪ? የዘጠኝ ወር እርጉዝኛ ነው። እንዴት ደፍረሽ ወጣሽ ወደ መርከቡ? ማለት ባህር እኔ ወስኜ የወጣሁት ባህር ላይ ብሞት ይሻላል ብዬ ነው መሰለሽ። ሊቢያ ላይ ይደበድቡሻል። በኤሌክትሪክ ያቃጥሉሻል። ምግብ የለም። በቃ የምተኝበት ራሱ ብዙ ሰው ሲሞት ታያለሽ። ለመሞት ለመሞት በቃ በአንድ ጊዜ ነፍስ እያለ ሰቃይ በአንድ ጊዜ ባህር ገብቼ በሞት ይሻላል ብዬ ወደ ባህር ገባ። በቃ ወስኛ ማለት ሊቢያ ላይ በጣም ብዙ ችግር አለ። ልነግርሽ አልችልም። በብዙ ወንዶች መደፈር አለ። እርጉዞች ደግሞ በቃ እርጉዞችን እየወሰዱ ሆዳችንን ይረግጡናል። ግን የእግዚአብሔር እግዚአብሔር ካልፈቀደው ልጁ ሊወርድ አይችልም። ወይም በቃ ሊበላሽ አይችልም። የእግዚአብሔር ድጋፍ ስላለ እንጂ እርጉዞችን ይረግጡናል። በቃ ቦታችን ያሹናል በጣታቸው የግርግሩና በቃ ልነግርሽ አልችልም። ማረኒ እንጂ ይከብዳል። ሊቢያ በጣም ከባድ ነው። ስለዚህ እርግዝናውን በሙሉ በረሃ ላይ ነበርሽ ማለት ነው? አዎ፣ እርጉዝ በጣም ምንት ይበሳጫሉ። ታዩ መሳሽ እርጉዝ ሴት ቢ አይደፍርም። ከኔ ጋር አራት እርጉዞች ነበር። ሁለቱ አፍሪካኖች ጥቁር አፍሪካኖች ናቸው። ቋንቋቸውን አላውቅም። እነሱ ይሰቃያሉ። አንዲቱ የሀገሬ ልጅ ነበረች። እዛው እስር ቤት ወልዳ እዛው ሞተች። እዛው ሊቢያ አዎ፣ እስር ቤት እንዳለን ወለደች፣ ሞተች። ልጇስ ልጇም በቃ ሞተች። ወዲያው ነው። ምን ጎድተዋት ነበር ወይ ደብድበዋት ይሆን? አዎ፣ ረገጧት ወዷን እና የሆነ ብዙ ጊዜ ርብሻ ስላለ ሲን ወዲዛ ጥይት ሁሉ ጊዜ ስለሚተኮስ ለማምለጥ ምናምን ስንሄዱ በቃ ረገጧት መሰለኝ። እዛ በቃ ምጧ ጀመራት። ከዛ ምጣ ወለደች፣ ሞተች። አሁን ልጅሽ እንዴት ነው? በምን ሁኔታ ላይ ይገኛል? ልጅ አሁን ደህና ነች፣ ትቻላለች። እሷም ግን ብዙም ቅዋ ስለተጎዳች ነው መሰለኝ ሁሉ ያማታል። በቃ ምንድን ነው የሚያማት? በቃ ያሳላታል። ህፃን ስለሆነች የት እንደሚያማት አላውቅም። ታለቅሳለች፣ የትም ሁላ ትተኛልኝም። እሷም ተሸክም የት ወዘወዝ ነው የማድረው። ምኗን እንደሆነ አላውቅም እንጃ። ሊቢያ በገንዘብ እጥረት ምክንያት እሷን ወደ ጉዞ ስላስቀደመው የልጇ አባት መኖርና መሞት የሰማችው ምንም ነገር እንደሌለ ነው የምትናገረው። የልጅ አባት የባሌ ነው ያገባው ሱዳን የሚባል አረባ አረባ ሀገር ነው አዎ እሱ ባሌ ነበር አብረን ሰደርን ግን ሊቢያ ላይ የሚረዳን ሰው ስለሌለ እሱ ቀረ እኔ ወደዚህ መጣሁ ገንዘብ ከፍለሽ ነው የመጣሽው ወይስ እንደ ውራር ተውልሽ ነው አንቺን የጫነሽ አረ ገንዘብ ከፍዬ ነው ኖ የልጅ አባት በቃ የለም አሁን እሱ ጋር ሊቢያ ነው የተለያየ ነው የት እንዳለ አላውቅም ምንም የለኝም በቃ በኢትዮጵያ ሳለ በሹፌርነት ስራ ተሰማርቶ ይገኝ ነበር። ሁለት የራሱ የትራንስፖርት መኪናዎች እንደነበሩትም ይናገራል። በፖለቲካ ችግር ነው ኢትዮጵያን ጥዬ ወደ ሱዳን ቀን ለማሳለፍ የመጣሁት። ነገር ግን ወደ ጣሊያን በአጭር ቀናት ውስጥ መግባት እንደምችል ደላሎች ሲያግባቡኝ ወደ ጉዞው ተቀላቀልኩ። እንዳሰብኩት ሳይሆን ጦርነትን አቋርጬና ብዙ ፈተናዎችን አልፌ ነው ጣሊያን የደረስኩት። ጣሊያን ስገባም ከዛሬ ነገ ይሞታል እየተባልኩ የምጠበቅ ነበርኩ። ይመስገነው አሁን ቆሜ ለመናገር በቃ፣ ይላል ኢትዮ እኔ ብሔሬ ኦሮሞ ነው። የአስር ሰው ፎቶ ተደረደረልኝ፣ ና መስከር ነው የተባልኩት። እነዚህ ሰዎች የኦነግ አባል ናቸው ብላ መስከር አንደኛው በኦሮሞ ነኝ ኦሮሞ ስለሆንኩ ሳይሆን፣ እኔ ስራዬ ሹፌር ነው። እኔ በሹፍርና ዋሽ ብባል ይሻላል እንጂ ይሄ ፎቶ ደርድሮ ና እነዚህን ሰዎች ላይ መስከር፣ በሀሰት መስከር። እኔ አይምሮ ያርሳል ተማሪዎች ናቸው እነዛ ሰዎች። ጠዋትና ማታም ማሰራራት ሆና ከዛ በኋላ ወጣ መኪና ነበር መኪና ሸጬ ነው የወጣሁት። ከሱዳን የተጀመረው ጉዞ ምን ይመስል ነበር? አራት ወር የፀሐይ ብርሃን ሳናይ ተዘግቶብን ነበር። ቁጭ አለው እና አንድ ኤርትራዊ አፎ ስሙን መናገር አልፈልግም፣ ይቅርታ ና ከዛ ውስጥ ከስንት ጉድ ውስጥ አውጥቶን ያው እንድንሻገር ያደረገን ሰላሳ ሶስት ሰላሳ አራት ኢትዮጵያዊ ነን የነበር ነው። ጣሊያን ስገባ ያው ይሞታል ብለው ነበረ። ግን አለውኝ ብሔሬ ኦሮሞ ነው፣ እኔ በሀሰት አልመሰክርም። አሁንም ቢሆን እዚህ ይሞታ ለው እንጂ በሀሰት አልመሰክርም። ትክ የለውም። ይኸውልሽ፣ እኔ አንደኛ ሹፌር ነኝ። አዲስ አበባ ውስጥ መንጃ ፈቃድ አውጥቼ አይሱዙ ነዳለው። እንደገና ዶልፊን የሚባል መኪና ታውቂያለሽ? ሚኒባስ፣ እሱን የነበረኝ ሰው ነኝ። ግን በቃ መቀመጥ አልቻልንም። የጀልባው ጉዞ ምን ይመስል ነበር? መቼም ከኢትዮጵያ ሽንዴት እንዴት አድርገን ወጣ ውስጥ ገርጋጠ አስራ አንደኛ ወር ማዕበል ነበር። የሚገርምሽ ከኛ በፊት ሶስት ጀልባ ወድቆ ነበረ። ያው ወደ ኢትዮጵያ ሊመልሱን ነበረ። ገንዘባችንን ከፍለናል። ኦልሞስት ብዙ ብር ከፍለናል። የሚገርምሽ አምስት ሺ አምስት መቶ ዶላር ነው የከፈልኩት እኔ እና ኢትዮጵያዊ ቸዋል የብር እስኬል ወጥቶላቸዋል። ኢትዮጵያዊ አምስት ሺ አምስት መቶ ዶላር ይከፍላል። ኤርትራዊ ስድስት ሺ ይከፍላል። ሱማሌ እስከ አስር ሺ ይከፍላል። በዚህ በዚህ መሰል ለምን መሰለሽ ሱማሌ ውጭ ዘመድ አለው። ኤርትራዊም ውጭ ዘመድ አለው። ኢትዮጵያዊ ግን ከዱላ ጋ ነው ከዱላ ጋ ነው። አምስት ሺ እስከ አምስት ሺ አምስት መቶ ምን ከፍለው የምንደበደበውን አትጠይቂኝ። ሊቢያ በቃ ጠዋትና ማታ መደብደብ ነው። ሰው እንደበግ የሚሰቀልበት ሀገር ሊቢያ ነው። አንተ ይሄንን እያወቅህ ነው የገባህበት? ምን ላድርግህ። ይኸውልሽ አንድ ነገር ልንገርሽ ህይወት፣ እኔ ሱዳን መጥቼ ሱዳን አሳልፋለሁ ብዬ ነው የነበረው። ግን ከእኔ በፊት የሄዱት ሰዎች በሀያ ቀን ጣሊያን ገቡ። ስለዚህ ሀያ ቀን መቋቋም አያቅተኝም ብዬ እኔም ተረስቼ ጉዞዬን ቀጠልኩ። ስንት ቀን ፈጀብህ ታዲያ አንተ? ሱዳን ሀያ ስድስት ቀን ምናምን ተቀምጨያለሁ። መርከብ ላይ ደግሞ ያው ስልሳ አራት ሰዓት ምናምን መርከብ ላይ ነበረን። የስድስት ሰዓቱ ጉዞ አትጠይቅኝ። ሰባት መቶ ዘጠና ስድስት ሰው ነው በአንድ መርከብ ላይ እየተጫነው ነው። ስድስት ሰዓት እንደተጓዘን ያው ነፍስ አድኖች መጡልን። ምንም ሰው አልሞተም። ያው ብዙ ሰው የተጎዳ ስለሆነ ብዙ ሰው በቃ በዚህ የሚገርምሽ እከክ ሰው ሲገላይ ያየሁት ሊቢያ ነው። በእከክ ነው ሰው የሚሞተው። እከክ ያው ለአንቺ ልንገርሻውም ብልታችን አካባቢ ነው ሴቱንም ወንዱንም የሚያጠቃው። በቃ በአካት ለመነካከት ይከብድሻል። በአይኔ ያየሁት እርጉዝ ሲገደል አይቻለሁ። እርጉዝ ሲገደል አይቻለሁ። ኢትዮጵያዊ ናት አደለችም፣ ጥቋቁሮች ናቸው። ምንም ገንዘብ የለኝም አለችው። አቶ በጥይት ነው። ከዛ ሌላው እንዳለ በአንዴ ከፈለ፣ ዘጠና ሰው ከፈለ በአንድ ጊዜ። በአራት ቀን ውስጥ በቃ ሳራ ላይ ብዙ ሰው ነው ያለቀው። ብዙ ሰው መኪና ቆሞት አያለሽ፣ ውስጡ ሰው ሊኖር ይችላል። መኪና ፒክ አፕ የምንሄድበት መኪና አለ አይደል እሱ ቆሞ ታያለሽ፣ ግን በቃ መጠየቅ አይቻልም። እንደገና ደግሞ በእረፍት ሰዓት እነሱ በማረፊያቸው ሰዓት እንዴት እንደሚመቱን፣ እንዴት እንደሚረግጡን አጠይቂ። ምግብ ሲበሉ እንኳን እንዳናያቸው እንዴት እንደሚደበድቡን፣ አርቀው ነው የሚያስቀምጡን። በቃ ምን ብዬ እንደምነግርሽ አላቅም። መስታወት ብቻ ላይላይ ልላ- እኔስ እኔስ ቻልኩት። ሴቶች አሉ፣ እርጉዞች አሉ። እንደገና ደግሞ ህጻናት ልጆች አሉ። እነዚህ እነዚህ ይከብዳል በጣም በጣም። ህጻናቱንም ይመቷቸዋል ወይስ? መጀመሪያ ህጻናቱ ህጻናት ደግሞ እናትዬው ወይ አባትዬው ይረገጣል ሲረገጥ ሲጮህ በጥፊ በቃ ይ ባላየ ጥፊ ያለ አይደል እንደዚህ በቃ እንደዛ ነው የሰው መብት የሰው መብት አይደረግም በቀን እንደው ስንት ሰው ይገባል አንተ ስትሰማ አሁን እኛ በገባንበት ሰዓት አንድ ሺ ስምንት መቶ ነው የገባ ነው በአንድ ቀን ውስጥ ይሳይችሻል አሁን እኮ ነጭ ማየት ነጮች መውጣት ነው የሚያሳፍረው የሚገርምሽ እኔ አሁን መውጣው ሀሙስና አርብ ነው ብልጅ ተኛለች ከቤቴ ሀሙስና አርብ ለትምህርት ነው መውጣው አንድ ነጭ አታይም አንድ ነጭ በቃ ኢትዮጵያ አማንዌል የሚለብሱት ልብስ አለ አይደል እሱ ነው የሚሰጠን ይሄ ሹራ ባለ ኮፍያ ሹራብና ሱሪ ቱታው በቃ አማንዌል የሚለበሰው ልብስ እና ጠቅላላ የሚገርምሽ አንድ አይነት ነን አንድ አይነት የአንድ እናት የአንድ አባት ልጅ ነው የምንመስለው ሁላችንም ጸጉራችን መላጣ ነው በቃ የምናደርገው ነገር በቃ አንድ አይነት ነው የሚሰጠን ልብስ ጫማ ምናምን አንድ አይነት ነው እና በቃ ያሳፍሻል ይሄ ሁሉ ሰው ከአፍሪካ ነው የሚመጣው እንደ ናይጄሪያማ ልነግርሽ አልችልም ከናይጄሪያ አንደኛ ናት ናይጄሪያ አንዶን ባህታ ከኤርትራ ሱዳን፣ ከሱዳን ሊቢያ፣ የሜዲትራኒያን ባህር አቋርጦ ጣሊያን ከገባ ጥቂት ወራቶች ተቆጥረዋል ጉዞውን እንዲህ ገልጸዋል። እኔ አሁን የመጣሁበት በቃ ሺህ አካባቢ ነው። እዛ የነበረን እዛ ሰላሳ ሁለት ሰው ሞተዋል። በቃ ምን ነበረ አንድ ሰላሳ ደቂቃ ተጓዘን እና እዛ ሊቢያዎች ነው ራሳቸው የሸኙን ትንሽ ስንጓዝ ተባላሸች መርከቧ። ከዛ እዛ አንድ ሰዓት የሚያክል እዛ ቁመን ወደኋላ ተሞልሶ እና እሱ በፈጣኖች አድርጎ ፈጣኖች ይዘው መጡ እዛ ከዛ እዛ እዚህ ቅርብ ቦታ ብዙ ከዛ ተጓዝና እዚ ቅርብ ቦታ አለች ጣሊያን ሊይረዱሃል ይመጡዋል ብሎ እዛ ባህር ላይ ጥሎን ነው ይሄዱ የተመለሱ ማለት ነው እነዚህ ሊቢያዎች። አንድ አርባ ደቂቃ መሆን ተቆየና እዛ ውስጥ አንደር አለው እዛ መርከብ በላይ ያሉ እንኳን ደህና ነው ንፋስ ያገኙታል። በውስጥ ያለ ደግሞ ልንሞት እኛ በጣም ሙቀት ስለሆነብን መውጣት ጀመርን ወደ ላይ ና ከዛ በቃ የባሰ ሰው ሰው የተረጋገጠ የተጭፍልቅልቅ እያለ ሰው ሰላሳ ሁለት ሰው ሞቷል። አንዳንዱም ወደ ባህር ይገባል። አሁን ስትነግረኝ ሴቶችና ህጻናት ነበሩ አልከኝ። ህጻናት እድሜያቸው ስንት የሚሆን ነበሩ እዛ መርከብ ውስጥ ከአንተ ጋር? ዋ ነበሩ። እርጉዞች ነበሩ፣ ህጻኖች የአንድ አመት የሚሆኑ የስድስት ወር የሚሆኑ አሉ፣ ታላልቆችም አሉ፣ የሰባት አመት፣ የስምንት አመት፣ የአራት አመት ብዙ ነው ያሉ። ኢትዮጵያውያን ወይስ ኤርትራውያን? እኛ የነበርነው አብዛኛው ኤርትራውያኖች ናቸው። ከዛ ደግሞ ህጻኖች ኤርትራውያኖች ብቻ ነው ኢትዮጵያ አይደለም። ከዛ ሶማሌዎች አሉ፣ እዛ ኢትዮጵያም አሉ ማለት ነው። እዛ እርጉዞች ምናምን እዛ ህጻኖች ደግሞ ከኤርትራ ብቻ ነው። ኢትዮጵያም ሆነ ኤርትራ ለሚገኙ ወጣት ጥቃቶች በሀገራቸው የተመቻቸ ነገር ካልተፈጠረ በስተቀር የስደተኛ ቁጥር መጨመሩ የሚቀጥል ነው የሚመስለኝ፣ በማለት በመጨረሻ አስተያየቱን ሰጥቷል። በያሉበት ሀገር ሁሉ፣ በኢትዮጵያ ሁን፣ በኤርትራ ሁን፣ በሌላ ሁን፣ ባሉበት ሀገር የተረጋጋ ሁኔታ ካልተፈጠረላቸው ሰው ይጨምር ነው እንጂ አይቀንስም በጭራሽ። ተወልድያ ያደገችው ዲላ ነው። ሰርቶ ለመለወጥ ከኢትዮጵያ ወደ ሱዳን ከሁለት ዓመታት በፊት ተጓዘች። የተሻለ ፍለጋ ደግሞ ለህገወጥ ስደተኛ አዘዋዋሪዎች ሰርታ ያጠራቀመቻትን ብር አንድም ሳታስቀር ከፍላ ከሊቢያ የሜዲትራኒያንን ባህር አቋርጣ አሁን ጣሊያን ትገኛለች። እንደ አብዛኛዎቹ ስደተኛ ሴቶች የበረሃ ጉዞ ላይ የመደፈር አደጋ ገጥሟታል። ስሟ እንዲጠቀስ አልፈለገችም። ወደ ሊቢያ ድንበር ስንደርስ በጣም ብዙ መከራን ያየ ነው እኛ ማለት ነው። መደፈር አለ እዛ ጋር ሴቶችን ብቻ ሳይሆን በተለይ ኒንጃ ሴቶች ይደፈራሉ። ሴቶች ግን በጣም ስቃይ የሚታይባቸው ወንዶች ናቸው፣ ይገረፋሉ። እኔ ኒንጃ በጣም እንድበቃ ሀገር እንደሌላቸው ነገር ሆኖ ነው የሚገረፉት ማለት ነው። መተንም ሊቢያም ደርሰን ከዛ ከብር ካልደረሰላቸው ብሩ እስከሚደርስላቸው ብሩ ካላመጣችሁ ተብሎ ታስሮ የሚገረፉበት በጣም ይገረፋሉ። ሴትም ሆነ ወንድ ማለት ነው። ሴት ደግሞ ያው ሳትደፈር ወደ ልድ ወደ ጣሊያን ገባች የምትባል ሴት እኔም ያው ደፈሩ መቼም አልቀራም ትስል መጣ ማለት ነው እና አሁን ጤናሽ በምን ሁኔታ ላይ ይገኛል? ደህና ነሽ? ጤና ያው ተመርምሬያለሁ። ጣሊያን ስገባ ተመርምሬያለሁ። ምንም ነገር የለብኝም። ምን ያህል ሴቶች ይሆናሉ እንደው በግምት ምን ያህል ወንዶች ምን ያህል ሴቶች ነበሩ? አጠገብሽ የነበሩት ከአንቺ ጋር አብረው የተሰደዱት ሴቶች በጣም ወንዶች በብዛት ወንዶች ናቸው። ሴቶች አለን ኢትዮጵያዊ እኔ ነኝ። ከኔ ጋ ደግሞ ኤርትራዎች ነበሩ። ሴቶች ሶስት ኤርትራዎች፣ እኔ ኢትዮጵያ አንድ ሴት ነበርን። አንድ ላይ ነው የገባ ነው እና ሊቢያም ስንገባ፣ ሊቢያ ባንጋዚም ስንገባ አንድ ላይ ነው የገባ ነው። ስንበታተንም ያው እነሱም የራሳቸው ደላላ ነበራቸው፣ እኛም የራሳችን ደላላ ነበረን እና በየደላላችን ተመታተንም ጃንዋሪ ላይ ነበረ። ውሃ በሞላበት ሰዓት ነበረ የተነሰነው ማለት ነው። ከሊቢያ ከዛ ውሃ እስከሚቀንስ ብለን አንድ ሳምንት እዛ ቁጭ ብለና ውሃ ይቀንሳል፣ ድጋሚ ሞላ፣ ይቀንሳል፣ ድጋሚ ሞላ፣ ያስከ እንትን እስከሚል ድረስ ሳምንት ቁጫል። ግን እዛም ቁጭ ብለን በጣም ብዙ ችግር አለ፣ ረሀብ አለ፣ በጣም ረሀብ አለ። መታጠቢያ ውሃ የለም። እዛ ቅማሉ ቁንጫው የሌለው ነገር የለም እዛ ጋር ብዙ መከራ ነበረ። እዛም ያየ ነው ማለት ነው። ማረፊያ ቤት አለ ወይስ ምን ውስጥ ነው የምታድሩ? ማረፊያ ቤት ማለት የሆነ ዝም ብሎ ቤት ነው በቃ መገ ዝም ብለን የሚወረወርበት ያው እዛ አምጥቶ ደላሎቹ አምጥቶ እዛ ይወረውራሉ። መርከብ እስከሚገኝ ውሀው እስከሚቀንስ እየተባለ ማለት ነው። እንደውም እኛ እድለኛ ሆነን ነው በዛ ሰዓት ቶሎ የተነሳ ነው እንጂ ከዛ ወር ሁለት ወር ሶስት ወር እዛው ቁጭ ብሎ ተርቦ ድጋሚ ወደ መጡበት ሊቢያ የሚመለሱ በሚመልሱዋቸው ጊዜ አለ ሰፊና የሚባል ነው በፕላስቲክ መርከብ ነው የመጣ ነው እሺ ሞተር አለው መርከቧ ትንሽ ናት ትልቅ ናት ትንሽ ናት ትንሽ ና ሞተር በእንትን ተሞልቶ ማለት ነው ጋዝ ምናምን ተሞልቶ ማን ነዳት መርከቧን ሁለት ሱማሌዎች ነበሩ እነሱ ናቸው ነብ ብዙ ወደ አስራ ሶስት ቤቶች ምናምን ነበረ ማ ህጻናት እሳ ይተሻለ ከእኛ ጋር የመጡ ህጻናት የሉም። እርጉዝ ሴቶች እሳ እርጉዝም አላየሁም። እርጉዝም አልነበረች። እሺ፣ ከዛ ስንት ቀን ተጓዛችሁ ባህር ላይ? ባህር ላይ ተጓዝ ነው። ማታ በዚህ ሰአት አስራ አንድ ሰዓት ተነስቷን ብጥዋት አለ አስራ ሁለት ሰአት ነው መሰለኝ የገባ ነው። አስራ ሁለት ሰአት ነው የገባ ነው ማለት ተፈልገን፣ በሄሊኮፕተር ተፈልገን ነው ማታ። ግን የላምባዱዛ ጣሊያን መጨም ድንበር ላይ የገባ ነው ማታ ነው ግን መርከቡ ላይ በጣሊያን መርከብ የተቀየር ነው ወደ አስራ ሁለት ሰዓት ከቀኑ ማለት ነው። እንደ አብዛኛዎቹ ኤርትራዊ ስደተኞች መከራና ስቃይ አልፎ ሜዲትራኒያን ባህርን አቋርጦ ነው ጣሊያን የደረሰው። አብርሃም ተስፋ ጣሊያን መኖር ከጀመረ ዓመታት ተቆጥረዋል። ጣሊያንኛና ትግርኛን ጨምሮ በሚናገራቸው አምስት ቋንቋዎች በበጎ ፈቃደኝነት በየጊዜው ለሚመጡ ስደተኞች የሚያስፈልጋቸው መረጃ ያደርሳል። ዛሬ አመት በጣም መጥፎ ነው፣ ብዙ ሰው ሞቱ። ራሱ ጥሪ ላይ ሁለት ሞቶ ሲሆን ኤርትራው መጥፎ ነው። ጥሪ የሚጓዛ ሰው አልነበረም፣ ጥሪ የሚመጣ ሰው አልነበረም። ዛሬ አመት ግን ጥሪ ራሱ በበርዱ ማዕበር ራሱ ከባድ ነው። እዚህ ወር ማለት ነው፣ ግን መጡ ሰው አሁን ጀምሮ አሁን ግን ከጉንበት ጀምሮ ሰኔ፣ ሐምሌ ምናምን ናቴ ብዙ ሰው ይመጣል ማለት እንትና መቆቱ ስለሆነ ባህር ራሱ ማዕቀል ዝና ነው እንትና ስለሆነ አሁን ብዙ ሰው መግባት ነው እንጂ በየጊዜው የሚመጡ ነፍሰ ጡር ሴቶች በርካታ ናቸው። ስለ እርግዞች ምናምን የሆነ አዲስ ነገር አይደለም። እርግዞች ሳይሆንስ ራሱ ባህር ላይ ይወልዳል ነው ባህር ላይ ይወልዳሉ። ባህር ባህር ስንት ስንት ልጅ ይወለዳል ባህር እዛች ጀልባ ላይ ማለት ነው አሁ ጀልባ ላይ ይወለዳል። ብዙ ልትወልዱ? አይ ርጉዝ ምናምን ብሎ እንትና ከበር እያደረጉዝ ሰው የለም። ርጉዝ ስንት ርጉዝ ነው የገቡ ብዙ ርጉዝ ነው የገቡ። ባህር ላይ የወለዱ አሉ፣ ብዙ ነው። ማንሊቢያችው የወለድም አለ። ምና ማለት ነው። አንድ ዜ ነበረች ከሊቢያዎች ከሊቢያዎች ልጅ አልፈልግም ምናምን እያለች ሴት ነበረች። እዚህ ወልዳ ማለት ነው። ልጁን አልፈልግም ማለት አዎ። እዚህ ወልዳ አዎ፣ አዎ። ሁሉ ያጋጥማል። ስንት የስደተኞች ማረፊያ ቦታ ነው ያለው? አሁን ብዙ ሴንተር አለ። የስደተኛ ሴንተር መጀመሪያው ሲቺሊያ፣ ላምፔዱዛ አሉ። አንዳንዴ ላምፔዱዛ ይገባል፣ አንዳንዴ ሲቺሊያ የሚባል ደሴት ይገባል። ከዛም ከላምፔዱዛ ወደ ሲቺሊያ፣ ከሲቺሊያ ወደ ኖርድ ወደ ሁሉ ጣልያን ትና ነው እየዘረጉ ነው። የተባበሩት መንግስታት የስደተኞች ኮሚሽን ዩኤንኤችሲአር ባሳለፍ ነው አመት ብቻ ከወላጆቻቸው ወይም ከአሳዳጊዎቻቸው አሊያም ያለ ቤተሰብ ወደ ጣሊያን ከገቡት 28223 ሕጻናት ውስጥ 25846ቱ ያለ ወላጅና አሳዳጊ ጥበቃ ብቻቸውን ነው ከሌሎች ስደተኞች ጋር ተቀላቅለው የተገኙት። ከነዚህ ሕጻናት ውስጥ 92 በመቶ የሚሆኑት ከ15 እስከ 17 የዕድሜ ክልል ላይ ሲሆኑ 8 በመቶ ከ5 እስከ 14 የዕድሜ ክልል ላይ የሚገኙ መሆናቸውም ታውቋል። በአጠቃላይ ከመላው ዓለም ወደ ጣሊያን በሜዲትራኒያን ባህር አቋርጠው የገቡ የወንዶች ቁጥር 71 በመቶ ሲሆን፣ 13 በመቶ ሴቶች፣ 16 በመቶ ደግሞ ህጻናት መሆናቸውም ተዘግቧል። ደኳን ቅሬታን የሚሰማ ዘመድ በማይገኝበት ምን እንደሚገጥመው ማን ያውቃል? ከሀገሩ ሰው ሲወጣ ስደት ከወገን የራቀ ከሀገሩ የወጣ ሀገሩ እስኪመለስ ልብ ይነካል። ሲሆን ቢጭኑ ታያ ቢለጉሙ ፈረት ልጅን ከእናት አባት የምትነጣጥለው ድህነት ጠላቴ ይኸው ዘራፊ ወገቤን አሰርኩኝ ላበረከቤቴ

መስታወት አድራጋውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶችና እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የሙዚቃ ቃና በደሳሌኝ መኮንን ይከተላል። አመሰግናለሁ ሰለሞን የአየር መስመሩን ስለለቀክልኝ። ሰላም ሰላም፣ ሰላም፣ ጤና ይስጥልኝ። የተከበራቸው ሙዚቃ ቀን አድማጮች እንደምን ሰነበታችሁ? እንደምን አመሻችሁ? ለክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። ጽዮን ግርማ ለነገ ፕሮግራም ዝግጅት ምክንያት ስቱዲዮ 14 አልተገኘችም። በነገው ፕሮግራም ግን ከልዩ ልዩ ፕሮግራሞች ጋር ከሰለሞን አባተ ጋር ብቅ ትላለች። በዛሬው ፕሮግራም በአሜሪካን የሙዚቃ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል ከአንደኛ እስከ አስረኛ ደረጃ የያዙትን ዜማዎች ይዤላችሁ ብቅ ብያለሁ። ታዲያ ብዙ ጊዜም ና ያናጠፋ በቀጥታ ወደ ሙዚቃዎቹ ልውሰዳችሁ። ና በዚህ ሳምንት የአስረኝነትን ደረጃ የያዘው የሊል ኡዚ ቨርት ኦክስቱር የተሰኘው ዜማ ሲሆን የዘጠኝነትን ደረጃ የያዘው ደግሞ ዲስፓሲቶ የተሰኘው የሉዊስ ፈንዚ እና የዲዲ ያኪ ዜማ ነው። የስምንተኝነትን ደረጃ የያዘው ቀጥለን የምናደምጠው ሳምቲንግ ጀስ ላይክ ዚስ የተሰኘው ዘ ቼን ስሞከር እና ኮልድ ፕላይ በጋራ የሚጫወቱት ዜማ ነው። I've been reading books of old, the legends and the myths, Achilles and his gold, Achilles and his gifts, Spider-Man's control, and Batman with his fists and clearly i don't see myself upon that list but she said where'd you wanna go how much you wanna risk i'm not looking for somebody with some superhuman gifts some superhero some fairy tale place just something i can turn to somebody i can kiss i want something just like this something just like this ooh, ooh, ooh. Where'd you wanna go? How much you wanna risk? I'm not looking for somebody with some superhuman gifts, some superhero, some fairy tale bliss, just something I can turn to, somebody I can miss. I Something just like this. Your chain, smoke, or na your cold place, Emma. But this moment that's not in the right place. Stay at Sanjay's. It's na Alicia Cara, Emma. yes about a in the right no. Waiting for the time to pass you by. Hope the winds of change will change your mind. I could give a thousand reasons why. And I know you. And you've got to. Make it on your own but we don't have to grow up. We can stay forever young. Living on my sofa, drinking rum and cola underneath the rising sun. I could give a thousand reasons why. But you're to do is stay a minute. Just take your time. The clock is ticking. So stay. All you have to do is wait a second. በአሜሪካን የሙዚቃ የቢልቦርድ ሰንጠረዥ ላይ የሰባተኝነትን ደረጃ የያዘውን የዜድንና የአሊሲያ ካራን ዜማ ነበር። ዜማው የተለቀቀው ባለፈው የካቲት ወር በኢንተርስኮፕ የቅጂ ካምፓኒ አማካኝነት ነው። የራሽያ ተወላጅ የሆነው የ27 ዓመቱ ዜድ ኤሌክትሮ ሀውስ በተሰኘው የሙዚቃ ስልት ቅንብር የታወቀ ሲሆን የ20 ዓመቷ አሊሲያ ካራ ታዋቂ ካናዳዊ ድምጻይ ነች። ወደ ስድስተኛው ዜማ ስናመራ አይስፓ የተሰኘው የካየር ዜማን እናገኛለን ሊል ያዲ አብሮት ተጫውቷል። እናድምጠው። አይ ስፓይ ain't been getting high well maybe a little baby I don't wanna lie I know when you text me girl I don't always reply well you're not an angel either you can't even fly I know this you think that you know all this shade that's coming at me I wonder who does it they can't see the vision boy they must be out of focus that's a real hot album homie I wonder who wrote it oh shit, oh take pray them go away oh we sell the clowns around it look like circus so like this is not the album either these are just the throwaways fish. Still so cold when it drop, it's gonna be a mother snow day. Ayy, boy, it's good and he knows it. He don't say it, he shows it. I'm just like the DeRozan. If I shoot it, it goes in. I'm in Cali just coasting. Get so so think he coasters? I got a selfie with Oprah. I just ain't ever posted. And I'm in my happy place posted. I ain't frowned since 06. I ain't cried since 01. My bad, like six flags in your house is no fun. You can come back to mind, though. You're brand new, but it's fine, though. No. We gon' end on a high note. I spy with my little eye a girlie i can get cuz she don't get too many likes a curly headed cutie i could turn into my wife wait the means forever ever or never mind oh I, I spy with my little eye a girlie i can get cuz she don't get too many likes a curly headed cutie i could turn into my wife wait the means forever ever or never mind oh I, I spy with my little eye I spy with my little eye. Oh, I, I spy with my little eye. I spy, I spy. With that's your 21, I might have to ID that All my coming pairs like balls in my niggas. I remember riding around the city in a hatchback Looking for a problem with my young goblins I'ma send them out of home with a neck throbbing I done made so much money that it's not stopping Got my brothers on my back like the last name I remember telling everyone I couldn't be tame. Six months later I had something, now I'm in the game Went from fake chains to diamonds. i can get cause she don't get too many likes a curly headed cutie i could turn into my wife wait the means forever ever hold of never mind oh I, I spy with my little eye a girly i can get cause she don't get too many likes a curly headed cutie i could turn into my wife wait the means forever ever hold of never mind oh I, I spy with my little eye i spy, I spy with my አይስፓ የተሰኘውን ከሀያል እና ሌሌ ኢያዲ በጋራ የተጫወቱትን የራፕ ዜማ ነበር ያደመጥ ነው። ዜማው በገበያ ላይ የዋለው ባለፈው ዓመት በታህሳስ ወር ሲሆን ተደማጭነቱ እንደቀጠለ ሆኖ በዚህ ሳምንት የስድስተኝነትን ደረጃ ይዟል። የአምስተኝነትን ደረጃ ወደ ያዘው ዜማ ስንሸጋገር አሁንም የራፕን ዜማ ነው የምናገኘው። የዜማው ርዕስ ማስክ ኦፍ የተሰኘ ሲሆን ራፐሩ ፊቸር ነው። የሰላሳ ሶስት ዓመቱ የአትላንታ ግዛት ተወላጅ የሆነው ፊቸር ፊቸር ብሎ በራሱ የመድረክ ስም መጠሪያ የሰየመውን አምስተኛ የሆነውን የስቱዲዮ አልበሙን ባለፈው የካቲት ወር በገበያ ላይ የዋለ ሲሆን በአልበሙ ውስጥ ካካተታቸው አስራ ሰባት ዜማዎች መካከል ቀጥለን የምናደምጠው ማስክ ኦፍ የተሰኘው ዜማው በዚህ ሳምንት የአምስተኝነትን ደረጃ ይዟል። ዜማውን እያደመጣችሁት ነው። Mask on, scar, get mask, on. Mask on, Perfect, set Miley, perfect set, purpose, chase a chip, chase it, never chasing up no. two cups, cups, toast up with the game, game, game. from full stop yeah. to a whole nother domain. Out the, the bottom head. Yeah. So i am a living proof, soup, and compromise. I was overdue. I'm a do Pink Molly. I can barely move. Ask about me. I'm gon' bust a move. Red James. 33 chains. Ocean now. Cruising Biscayne. God, That's a liability. Hit the gap, game. Yeah. Who's the Maya driller? Be it fine. Purpose it. Yeah. Mile of Purpose it. Be it fine. Purpose it. Yeah. Mile of Purpose it. Be it fine. Represent. Yeah. Gotta represent. Dang, Chase the chip. Yeah. Never chase it. Be it fine. Mask on, Dang. Yeah. The mask off. Be it fine. Mask on, Dang. Yeah. The mask off. Be it fine. Purpose yeah. it. Fine. Yeah. Mile of Purpose it. Be fine. Chase the chip. Yeah. Never chase it. I drive anything Buy my rings, make them go insane. My guillotine, drinking melts, in Drake, taking beams, Go to those extremes, Parliament us go it's Carlo Mint, parlour, Carla Marie wins, yeah. We was in the tennis before the business Theodora Lindsay. More prescriptions, focus on the mission. my Intermission, never take a break. We can't switch states, switch down foreign Speech. Ain't no way, ain't no way. No, We come to play, we didn't come to play. Rock the bank, we gon' rock the game. Again, they game we gain. Where they are not the same. We been yeah. Miley be a fire, yeah. Miley be fine, set, yeah. Gotta replicate, chase set, chase never chase a B. B. mask on, yeah. the mask, mask on, and yeah. be mask on, the mask be a Chaser. Chaser. yeah, Molly be a chase never chase. የአምስተኝነትን ደረጃ የያዘውን ማስካውፍ የተሰኘውን የታዋቂውን ራፐር የፊቸርን ዜማ ነበር ያደመጥ ነው። የአራተኝነትን ደረጃ በዚህ ሳምንት የያዘው ዲኤንኤ የተሰኘው የኬንሪክ ለመር ዜማ ሲሆን የሶስተኝነትን ደረጃ የያዘው ዛትስ ዋት አይ ላይክ የተሰኘው የቡርኖ ማርስ ዜማ ነው። እናድምጠው። Hop it for me Turn around and drop it drop for it. a plan Drop it, drop it for me I'll rent a beach house in Miami Amy. Wake up with no jammies nope. Lives the tell for dinner Hello. Julio served that scampi Yo. You got it if you want it got, got it if you want it Said you got it if you want it Take my wallet if you want it now Jump in the Cadillac Girl, us put some miles on it Anything you want Just to put a smile on it You deserve it, baby, you deserve it For you, that's what I like. That's what I like. Lucky for you, that's what I like. That's what I like. By the fire at night. Silk sheets and diamonds. All white. Lucky for you, that's what I like. That's what I like. Lucky for you, that's what I like. That's what I like. I'm talking trips to Puerto Rico. Say the word and we go. You can be my flicker. Girl, I'll be a fleek on my seat. I would never make a promise that I can't keep. I promise that just my gonna never leave Sharpest freeze in Paris. Everything 24 carrots. take a look in that mirror. Now tell me who's the fairest. Is it you? Is it me? you? Is it me? Is it me? Say it's us, And I'll agree, baby. Jump in the Cadillac. I like, lucky for you, that's what I like, that's what I like. ያድመጥ ነው ድምጻይና የዜማ ደራሲ የቡርኖ ማርስን ዛቲ ዝዋታይ ላይ የተሰኘውን ዜማ ነበር። የአንድ አመቱ ቡርኖ ማርስ የሀዋይ ግዛት ተወላጅ ሲሆን ወላጆቹ ያወጡለት ስም ፒተር ጂን ሄርናንደስ ይባላል። የሁለት አመት ወጣት እያለ ነው አባቱ ቡርኖ ብለው የቅጽል ስም ያወጡለት። ምክንያት ቢሉ መልኩ በወቅቱ ታዋቂ የነበረውን የሪስሊንግ ተደባዳቢ ቡርኖ ሳማርቲኖን ስለሚመስል ነበር። የቡርኖ ማርስ ወላጆችም በሙዚቃው ሙያ የተሰማሩ ነበሩ። እናቱ ታዋቂ ደናሽ እና ድምጻዊ ሲሆኑ አባቱ ደግሞ የተለያዩ የሙዚቃ መሳሪያዎችን በመጫወት ይታወቃሉ። ብሩኖ ማርስ ገና የሶስት ዓመት ህጻን እያለ ነው ወደ ሙዚቃ መድረክ ብቅ ያለው የታዋቂ ድምጻውያንን የማይክል ጃክሰንን፣ ዘ ተምቴሽንን ና የሌሎች ዜማዎችን በመጫወት ተደናቂነትን እያተረፈ መጣ። የሁለተኛ ደረጃ ትምህርቱን እንደ ጨረሰ ወደ ሎስ አንጀለስ መጥቶ ሙሉ ጊዜውን ለሙዚቃው ሰጠ። እንደ አውሮፓውያን አቆጣጠር በሁለት ሺ ዘጠኝ ከ ከአትላንቲክ ሬኮርድስ ካምፓኒ ጋር ተፈራረመ። ባለፈው አመት በገበያ ላይ የዋለውን ቶኒ ፎር ኬ ማጂክ የተሰኘውን አልበሙን ጨምሮ እስካሁን ሶስት የስቱዲዮ አልበሞችን በገበያ ላይ አውሏል ቡርኖ ማርስ በእነዚህ ሶስት አልበሞች ብቻ ለበርካታ ሽልማቶች በእጩነት የቀረበ ሲሆን የአምስት የግራሚ አሸናፊም ሆኗል እንደ አውሮፓውያን አቆጣጠር በ2011 የታይም መጽሔት ቡርኖ ማርስን በዓለማችን ተሰሚነትና ተደናቂ ካላቸው መቶ ሰዎች መካከል ስሙን አስቀምጦታል በ2013 ደግሞ ታትሞ የወጣው የፎርብስ መጽሔት ከ30 ዓመት በታች ካሉ 30 ከበርቴዎች መካከል ቡርኖ ማርስን በአንደኝነት ደረጃ አስቀምጦት ነበር። እስካሁን ድረስ ቡርኖ ማርስ ከ115 ሚሊየን በላይ ነጠላ ዜማዎችንና ከዘጠኝ ከሚሊየን የአልበም ቅጂ በላይ በዓለም ዙሪያ ቸብችቧል። ገና bazu isara lilu ya muzika tabe tochi wa muzika chini na malisi na bazi sama mtu ulatini na tene na reja sho ofiu ya senyo ye ed sharon zemano na nadam tali na club is the best place to find a lovers so the bar is where i go me and my friends sat the table doing shots tripping fast and then we talk slow and come over and start up a conversation with just me and trust me i'll give it a chance now take my hand stop and the man on the jukebox and then Start to dance and now I'm singing like girl, you know I want your love. Your love was handmade for somebody like me. Come now, follow my lead. I may be crazy, don't mind me. Say, boy, let's not talk too much. Grab on my waist and put that body on me. Come on now, follow my lead. Come, come and now, follow my lead. Mm -hmm. I'm in love with the shape of you. We push and pull like a magnetic. Although my heart is falling. You were in my room. And now my bed smell like you. Everyday discovering something brand new. I'm in love with your body. I'm in love with your body. I'm in love with your body. I'm in love with your body. body. Everyday discovering something brand new. I'm in love with the shape of you. And we can we're going out on our first date. Mm -hmm. You and me are thrifty, so go all you can eat, fill up your bag and i fill up the plate. Mm -hmm. We talk for hours and hours about the sweet and the sour and how your family's doing okay. Mm -hmm. And leaving, getting a taxi, kissing the backseat, tell the driver, make the radio play. And I'm singing like, girl, you know I want your love. Your love was handmade for somebody like me. coming now, follow me. the shape of you. አቤት የድምፅ ቅላጤ ከማለት ሌላ ምን ይባላል? በቢልቦርድ ሰንጠረዥ ላይ የሁለተኝነትን ደረጃ የያዘውን ሸፖፊው የተሰኘውን የኤድ ሸረንን ዜማ ነበር ያደመጥነው። የ26 ዓመት ወጣት ኤድ ሸረን በዓለም ዙሪያ የተደነቀ እንግሊዛዊ ድምፃዊ ሲሆን እስካሁን ድረስ ሶስት የስቱዲዮ አልበሞችን በገበያ ላይ አውሎ ሶስቱም አልበሞቹ በጥሩ ሁኔታ ተቸብችበውለታል። የተከበራቸው የሙዚቃ ቀን አድማጮች ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት የአንደኝነትን ደረጃ የያዘውን ዜማ በማሰማት ከመሰናበቴ በፊት በዚህ ሳምንት በአልም በሽያጭ የበላይነት የያዙትን ሶስት አልበሞች ልንገራችሁ። ዳምን የተሰኘው የኪን ድሬክ ለማር አልበም 600,000 ቅጅን በመሸጥ የአንደኝነትን ደረጃ ሲይዝ፣ ዘሰርች ፎር ኤቭሪቲንግ የተሰኘው የጆን ሜየር አልበም 132,000 ቅጅን በመሸጥ የሁለተኝነትን ደረጃ ይዞለታል። ሞር ላይፍ የተሰኘው የድሬክ አልበም ደግሞ 87,000 ቅጅን በመሸጥ የሶስተኝነትን ደረጃ ይዟል። የተከበራቸው የሙዚቃ ቃና አድማጮች ለዛሬ ያለኝ ሰዓት እየተገባደደ ነው። አብራችሁኝ ስለቆያችሁ እያመሰገንኩኝ በዚህ ሳምንት በአሚ አሜሪካን የሙዚቃ የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል የአንደኝነትን ደረጃ በያዘው የኬንድሪክ ለማር ሃምብል በተሰኘው የራፕ ዜማ ሰናበታችኋለሁ። በሚቀጥለው ጊዜ እስከምንገናኝ በሰላም በፍቅርና በጤና እንሰንብት። ደሳለኝ መኮንን ነኝ። በእኔ በኩል ቻው። remember syrup sandwiches and crime allowances finessing on them with some counterfeits but now I'm counting this Parmesan with my accountant lives in fact I'm down in this you say with my boo takes tastes like Left stroke just went viral. Right stroke put a baby in a spiral. Soprano C, we like to keep it on the high uh, note. It's levels to it, you and I know. Tell them be humble. Sit down. Be humble. Sit down. Be humble. Sit down. Be humble. Sit down. Be humble. Sit down. Holla. Sit down, lil. Hold up, Me on Sit down. Hold up, Who that arm? Thinking that he frontin' no me, man. Get the arm off my stage. I'm the same man. Man, man. Get the arm off my. Ay, that ain't right. All I ain't make a play, blowing up your whole life. I'm so so sick and tired of the Photoshop. Show me something natural like Afro but you're Show me something natural. I wanna feel some stretch marks. Still Crazy, hey you do not makes me hey I blew cool from ACA Oh but much just pace me, hey I don't fabricate it, hey Most of y'all be faking, hey I stay modest about it, hey She elaborated, hey This that great poupon, the Av on that TED talk, ay. Watch my soul speak, you let the meds talk. hey If I kill an arm, it won't be the alcohol. hey I'm the realest arm after all. Sit down, sit down, be humble, sit down, sit Sit down. አሁን የማጠቃለያ ዜና ይነበባል። የአውሮፓ ህብረት፣ ብሪታንያ ከህብረቱ የምትወጣበትን የድርድር መመሪያዎችን በሙሉ ድምፅ ማሳለፉን ጉባኤውን የመሩት ሊቀመንበር ዛሬ ተናግረዋል። መመሪያዎቹ በሙሉ ድምፅ ጸድቀዋል። ብሪታንያ ከህብረቱ የምትወጣበት የአውሮፓ ህብረት ጽኑና ፍትሐዊ የፖለቲካ መመሪያዎች ተዘጋጅተዋል ሲሉ የህብረቱ ፕሬዝደንት ዶናልድ ታስክ ከጉባኤው በትዊተር አስታውቀዋል። የአውሮፓ ህብረት መሪዎች የተሰበሰቡት ብራሰልስ ላይ ሲሆን የብሪታንያ ጠቅላይ ሚኒስትር ተሬዛ ሜይ አልተገኙበትም። 27ቱ መሪዎች መመሪያዎቹን ያጸደቁት ከ15 ደቂቃዎች ባነሰ ጊዜ ውስጥ ነው። ብሪታንያ እንደ አውሮፓ አቆጣጠር በመጪው ሰኞ 8 ቀን ጠቅላላ ምርጫ ካካሄደች በኋላ ከህብረቱ የምትወጣበት ድርድር ይጀመራል። በአስር ሺዎች የሚቆጠሩ ለአካባቢ ጥራት ጥበቃ ያቆሙ ሰዎች ከአየር ንብረት ለውጥ ጋር የተያዙ ጉዳዮች ድጋፍ እንዲያገኙ ለማድረግ ዛሬ በዩናይትድ ስቴትስ መዲና ዋሽንግተን ዲሲ ትልቅ ሰልፍ አድርገዋል። ህዝባዊ የአየር ንብረት ሰልፍ የሚል ስያሜ የተሰጠው ተቃውሞ ሰልፍ ከፕሬዚዳንቱ አንድ መቶ የስልጣን ቀናት ጋር እንዲጋጥም የታቀደ መሆኑን የሰልፉ አዘጋጆች ተናግረዋል። የትራምፕ አስተዳደር ለአካባቢ ጥራት ጉዳይ ደንታ የለውም የሚል እምነት አላቸው። የሮማዋ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ዛሬ በስታዲየም በካይሮ ስታዲየም ቅዳሴ አድርገዋል በግብፁ የሁለት ቀናት ጉብኝታቸው ወቅት ነው ቅዳሴውን ያካሄዱት የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22 እና በ5 ሜትር ባንዶች እንዲሁም በናይል ሳት በየቀኑ ከሦስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ አበቃ። ያስተናገድኳችሁ ሰለሞን ክፍሌ ነኝ። ንጉሡ ታምሬ ፕሮግራሙን መርቷል። በዚሁ እንሰናበታለን። ነገ እሁድ ከምሽቱ ሦስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። እስከዚያው ሰላም፣ ደህና አደሩ ደሩ